ኮቪድ 19 ወረርሽኝን ለማሸነፍ በዓለም አቀፍ ደረጃ ምርምሮች እየተካሄዱ ቢሆንም እስካሁን ድረስ ግን ምንም አይነት መድኃኒት አልተገኘለትም። ሐኪሞችም የቫይረሱ ተጠቂዎች በጽኑ በሚታመሙበት ሰዓት በመተንፈሻ መሳሪያ ከማገዝ በዘለለ የሚያደርጉት የሕክምና ድጋፍ እንደሌለ ነው የሚናገሩ። በዚህም የተነሳ በዓለም ላይ የመተንፈሻ መሳሪያዎች እጥረት እያጋጠመ ሲሆን በኢትዮጵያም እየሰሩ ያሉ የማገዣ መሳሪያዎች ቁጥር ከአምስት መቶ እንደማይበልጥ የኢትዮጵያ የጤና ጥበቃ ሚኒስቴር በቅርቡ አስታውቋል። ይህንን ችግር በቅርብ የሚያውቁና ወደ ሀያ የሚጠጉ ህይወት ማቆያ ድጋፍ ሰጪ መሳሪያ መሐንዲሶች አዲስ አበባ ውስጥ በጥቁር አንበሳ፣ በኤካ ኮተቤ ና በዘውዲቱ ሆስፒታሎች የመተንፈሻ ና የጽኑ ህሙማን ክፍል አገልግሎት መስጫ መሳሪያዎችን እየጠገሙ ይገኛሉ። ቡድኑ ወክላ ቤሉስማ አንበሳይ ታስረዳለች። ስብስር የአባይ ሜዲካል ኢንጂነሮች፣ ቴክኒሻኖች ና ሐኪሞች ስብስብ ነው። አንድ ላይ የሚሰራው ከጤና ጥበቃ ጋር ካሉ ባዮሜዲካል ኢንጂነሮች፣ አዲስ አበባ ጤና ቢሮ ካሉ ባዮሜዲካል ኢንጂነሮች እና የመንግስት ሆስፒታል ካሉ ባዮሜዲካል ኢንጂነሮች እንዲሁም ፕራይቬት ሴክተር ላይ ያለ ነው። ባዮሜዲካሎችን እና ሰው እናውቃለን። ኦርሞስ አሲስነትን ተሰርቶ ነበርና ያለውን የቬንትሌተር ቁጥር እናውቃለን። ፋንክሽናሎችን እናቀቻለን። ሌሎችንም መሳሪያዎች እጥረቶች ስለምናውቅ አሁን ነገር አውትብሬክ ያለ ግዴታው ዲዲካፕሽን ሎስ ነው። ነገር አክሊስ ሆስፒታል ውስጥ ያሉት ቶር ውስጥ ያሉት በጥቂት ብልሽት ያቆሙ መሳሪያዎች አሉ። እነሱን እንዴት ወደ ማምጣት እንችላለን የሚለው ስናስብ ይሄንን ግሩፕ ፕሮፌሽናል ግሩፕ አቋቋምን እና

ከድረስ በማብጫ ጋር ካሉ ሰዎች በማስተባበር ለማምጣት የሞከሩ ነበረ። ከዛ ደግሞ ወዚ አሴስመንቱ የፊናሊ ሰራ የሚችለው ከግል ካምፓኒዎች ጋር አንድ ላይ ደግሞ ጤና ጥበቀ ስፔሻል የሰራ አሴስመንት ነበረ። ምን አይነት ሶፍትዌር ያስፈልጋቸዋል፣ ምን አይነት ሴፋት ያስፈልጋቸዋል የሚለውን ተለየ። ከኦልሬዲ ተቀምጠው ነበረ። ያልተቀመጡም አሉ፣ ግን የተለዩ ነበሩ። እነሱ እነሱ አሴስመንቶችም ጊዜ ፈጅቡ። ከዛ ቀጥታ ወደ ሚንቴናንስ ኒጋማ ነው ስለ የመጀመሪያ ሰ ዘውዲቱ ላይ ነበረ የተጀመረው። ከዛ ቀጥሎ ጥቁር አንጠፎ እስካሁን ድረስ አስራ ሦስት ሜካኒካል ቨንትሌተር፣ ኦክሲጅን ኮንሰንትሬተር እንኳን የሚችሉ የህክምና መሳሪያዎችን ነው ስፔሻሊ ኢንቴንሲቭ ኬር ዩኒት ላይ ያሉ ህክምና መሳሪያዎችን ነው ሁሉንም ማዳረስ በጣም ይፈርዳል እሱ በሌላ ጊዜ አሁን እንደም ይሄ ኮቪድ ናይንቲን ከመጣ ጀምሮ ይህል ሴክተራችን ምን ላይና እንዴታች ዝግጁ ነን የሚለውን ራስ ሳይሆን በፕራይቬት ሴክተሩም በመንግስትም ቁልጭ አድርጎ ያሳየ ነው እና ከእንግዲህ በኋላ የሚሰራበት ሙያ ይህ የበጎ ፈቃደኞች ስብስብ ከታሰበው በላይ ብዙዎችን እንዳነቃቃ የምትናገረው ቤልሱማ አሁን ላይ የኢትዮጵያ አየር መንገድ፣ የኢትዮጵያ ሜትሮሎጂ ድርጅት፣ ጤና ጥበቃና ሌሎችም አጋር በመሆን ቅስቀሳ በመጀመር ከክፍለ ሀገርም የሚመጡ የተበላሹ የመተንፈሻ ማገዣ መሳሪያዎችን ለማደስ እየተዘጋጁ መሆናቸውንም ነው የምትናገረው። አሁን የሚቀጥላል አሁን ዳም ትልቅ ናሽናል ካምፔን እየተዘጋጀ ነው። አካዳሚ እዛ ሆስፒታል ያሉ ተሰትበው እዚህ ባሉ ባለሙያዎች ነው። ትልቅ ነው። ከትላንትና ጀምሮ አዲስ አበባ ላይ ያለን ብቻ ፕሮፌሽናሎች እና ሆስፒታሎች ላይ ነው እየሰራን ያለ፣ ነው ግን በአጠቃላይ እንደ ሀገር አቀፍ ደግሞ ይሄኛው በደምብ ከለቅ ተደርጎ እንዲሰራ ጤና ጥበቃም በደምብ እንትኖ ማስዶ እየተንቀሳቀሰ ነው ያለው እና በገር መንገድ ያሉ ኦፊሻሎች ያንን መሳሪያ በትራንስፖርት እና ጓጉዛለን፣ እዛው ያለበት ቦታ እናመጣለን። ወርክሾፕ ውስጥ የአቪሽን ወርክሾፕ ተለቅ ስለሚል እዛም ጥፈን ሰራለን፣ የሚል ነገር ስላለ ሜትሮሎጂ ሴንተር አለ እዚህ፣ እነሱም አሉ። በህብረት ኮላቦሬት ተደርጎ እነዚህም ሰሪዎች በሀገር አቀፍ ደረጃ ሜቴናንስ እንዲሰራላቸው የታሰበ ነገር አለ እና ሁሉም ሁሉንም ያሳተፈ ነው። ይሄ ሁሉንም አገር አቀፍ ደረጃ ያሉ ፕሮፌሽናሎችን ያሳተፈ ነው ማለት። ስታጠቃለልም ስታጠቃልልም በሚስማ ይህ ችግር የሀገራችን የጤና ስርአትና አስተዳደር ላይ ብዙ ክፍተት እንዳለ ያሳየ መሆኑን ጠቅሷ። አሁን ላይ ግን በተለይ የሕክምና መሳሪያዎችን የሚለግሱ ሰዎች መሳሪያዎቹ ዓለም አቀፍ የጥራት ደረጃቸውን የጠበቁ መሆናቸውና የረጅም ጊዜ ማስተማመኛ ያላቸው መሆኑን ልብ እንዲሉ አሳስባለች። ለአሜሪካ ድምጽ ሬዲዮ ኤደን ገረመው ዋሽንግተን ዲሲ።